ለ28ቱ የአውሮፓ ህብረት አባል አገራት የድንበር ጥበቃ ድጋፍ በሚያቀርበው ፍሮንቴክስ መረጃ መሰረት ወደ አውሮጳ የሚገቡ ስደተኞች ቁጥር ባለፈው ዓመት በተመሳሳይ ጊዜ ከነበረው በሶስት እጥፍ ጭማሪ አሳይቷል። ድርጅቱ ትናንት ባወጣው መግለጫ 107000 ሰዎች በሐምሌ ወር ከአውሮፓ ህብረት አባል አገራት ድንበር መድረሳቸው ተረጋግጧል። ሁኔታውን አሳሳቢ ያለው ተቋሙ ወደ አውሮጳ ለመግባት የሚሞክሩ ስደተኞች ቁጥር በዚሁ ይቀጥላል ሲል አስታውቋል። በዚህ ዓመት ከጥር እስከ ሰኔ 340 ስደተኞች አውሮፓ የደረሱ ሲሆን ባለፈው አመት በተመሳሳይ ጊዜ የገቡት ቁጥር ደግሞ 280 ሺህ ነበር። የድርጅቱ ዋና ኃላፊ ፋብሪስ ላጌሪ ይህ የአውሮፓ ህብረት አባላትን ትኩረት የሚሻ አሳሳቢ ጉዳይ ነው ሲሉ ተናግረዋል። የአውሮጳ ህብረት ቃል አቀባይ ክርስቲያን ዊጋንድ ችግሩ መላ አውሮጳን የሚያሳስብ መሆኑ ይናገራሉ። በወረሃ ሐምሌ ብቻ ወደ አውሮጳ የገቡ ስደተኞች ቁጥር ለመጀመሪያ ጊዜ በሶስት እጥፍ አድጎ ከመቶ ሺህ በላይ ደርሷል። ከጥር እስከ ሰኔ ባለው ጊዜ የአውሮፓ ህብረት ስምንት አባል ሀገራት ከ 400 ሺህ በላይ የተገን ጠያቂ ማመልከቻዎችን ተቀብለዋል ባለፈው አመት አጠቃላይ የተገን ጠያቂዎች ቁጥር 600 ሺህ ነበረ ይህ የግሪክ የጣሊያን የጀርመን የሃንጋሪ የፈረንሳይ ወይም የኦስትሪያ ብቻ ቀውስ አይደለም ይህ የመላው አለም የስደት ቀውስ ነው እናም አሁንም ይሁን ወደፊት ጠንካራና የተባበረ እርምጃ ያስፈልጋል የአውሮፓ ህብረት በስደተኞች ጎርፍ ለተጠለቀለቁት አባል አገራት 24 ቢሊዮን ዩሮ የገንዘብ ድጋፍ አጽድቋል። አብዛኞቹ ስደተኞች ከሶሪያ፣ ኢራቅና አፍጋኒስታን አለመረጋጋትና ጦርነት የሚሸሹ ናቸው። እነዚህ ስደተኞች ከግሪክ፣ ከኢጣሊያና ከምዕራብ ባልካን አገሮች ወደ አውሮፓ ለመግባት ይመርጣሉ። ሃንጋሪ ድንበሯን የሚሻገሩ ስደተኞች ላይ ጥብቅ የተባለ እርምጃ ልትወስድ ተዘጋጅታለች። የድንበር ቁጥጥርና ከሰርቢያ ጋር የምትጋራውን የድንበር አካባቢ በአጥር የመከለል እርምጃዎች በአገሪቱ ባለስልጣናት ተግባራዊ ሊሆኑ ነው ተብሏል። ባለፈው ሳምንት ብቻ 21 ሺህ ስደተኞች የተቀበለችው ግሪክ የአውሮፓ ህብረት አባል ሀገራት አፋጣኝ እርምጃ እንዲወስዱ ጥሪ አቅርባለች። የአውሮፓ ህብረት የስደተኞች ዜግነትና ሀገር ውስጥ ጉዳይ ኮሚሽነር ዲሚጥሪስ አቭራምፖሎስ አሁን የተፈጠረውን ቀውስ ከሁለተኛው የዓለም ጦርነት በኋላ The world finds itself. ዓለም ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ አስከፊ የሆነ የስደተኞች ቀውስ ገጥሟታል። አውሮጳም በድንበራችን ውስጥ ተገን ጥየቃ በገፍ ከሚመጡ ስደተኞች ጋር በመታገል ላይ ነች። በግሪክ ያለው ሁኔታ እጅጉን አሳሳቢ ነው። ሁኔታውን የመቆጣጠር ኃላፊነት በሁሉም አባል ሀገራት ላይ የተጣለ ነው። አገራዊ ኃላፊነታችንን አደጋ ውስጥ ሳንጥል አቅማችን በፈቀደ ሁሉ እርዳታ እናቀርባለን። ስፖ 28ቱ የአውሮጳ አባል አገራት አሁን ተፈጠረ በተባለው የስደተኞች ቀውስ ግን እኩል ተጠቂ አይደሉም። ወደ አውሮፓ ከሚደርሱ ተገን ጠያቂዎችና ስደተኞች መካከል አንድ ሶስተኛው ወደ ጀርመን ያቀናሉ። በዚህ ዓመት ብቻ እስከ 750 የሚደርሱ የሶሪያና የባልካን አገሮች ስደተኞች ወደ ጀርመን ይገባሉ ተብሏል። ፈረንሳይና እንግሊዝ በካሌ የተፈጠረውን ቀውስ መፍትሔ ለማበጀት አንዳች ስምምነት ለመፈራረም እቅድ ላይ ናቸው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አንቶኒዮ ጉቴሬዝ የአውሮፓ ህብረት አባል አገራት ተገን ጠያቂዎችን በኮታ በመከፋፈል ጀርመንና ስዊድንን ሊያግዙ ይገባል ሲሉ ተናግረዋል። you በከፋ የኢኮኖሚ ቀውስ ውስጥ የምትገኘው ግሪክ በግዛቷ ለሚገኙ በሺዎች የሚቆጠሩ ስደተኞች ምንም አይነት እገዛ ማቅረብ ተስኗታል ተብሏል። የስደተኞቹን መሰረታዊ የምግብና አልባሳት ውጪ ለመሸፈን የአውሮፓ ሕብረትን የገንዘብ ድጋፍ ጠይቃለች። በስደተኞች ብዛት ለተማረሩት የአውሮፓ ሕብረት አባል ሀገራት ከዓለም አቀፉ የስደተኞች ድርጅት የሚደመጠው ዜና ግን መልካም አይመስልም። የሜዲትራንያን ባህርን በማቋረጥ ወደ አውሮፓ ለመግባት የሚሞክሩ ስደተኞች ቁጥር በዚህ ዓመት መገባደጃ ከሶስት መቶ ሺህ በላይ እንደሚሆን ዓለም አቀፉ ስደተኞች ድርጅት አስታውቋል።